እንግሊዝ በህብረቱ የመቆየቷን ጉዳይ እንደ አውሮፓ አቆጣጠር 2017 ዓ ም በህዝባዊ ውሳኔ ለማስወሰን እቅድ የያዙት ጠቅላይ ሚኒስትር ዴቪድ ካሜሩን አገራቸው በህብረቱ አባልነቷ እንድትቀጥል ለማስወሰን አስፈላጊ ናቸው ያሏቸውን የማሻሻያ ሀሳቦች አቅርበው ውይይት ተደርጎባቸዋል። ሚስተር ካሜሩን ካቀረቧቸው ሀሳቦች ውስጥ አገራቸው በአንዳንድ ጉዳዮች ላይ በህብረቱ እንዳትገደድና የሉዓላዊነት መብቷ እንዲከበር እንዲሁም ከህብረቱ አገሮች ወደ እንግሊዝ የሚገቡ ሰራተኞችን ጥቅማጥቅም የመገደብና የመከልከል መብት እንዲኖራት የሚሉት ይገኙባቸዋል። የአውሮፓ ካውንስል ሊቀመንበርና የስብሰባው መሪ ሚስተር ዶናልድ ቱስክ በሰጡት ጋዜጣዊ መግለጫ እንዳስታወቁት የእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሩን በተለይ በህብረቱ ዜጎች ነፃ ዝውውር መብቶችና ጥቅሞቻቸው ላይ ባቀረቧቸው ሀሳቦች መሪዎቹ ለመወያየትና የጋራ መፍትሄ ለመፈለግ ፈቃደኝነታቸውን አሳይተዋል። እስከሚቀጥለው የካቲት ወር ድረስም በጉዳዩ ላይ ዝርዝር መግለጫ የሚዘጋጅ መሆኑን አስታውቀዋል። የስደተኞችና ፈላሳያን ጉዳይ በሚመለከት መሪዎቹ ትኩረት ሰጥተው የተወያዩበት መሆኑንም ፕሬዚዳንቱ ጠቅሰው የችግሩ መጠን የመፍትሄ ዘዴዎቹና ስልቶቹ የተቀመጡ ቢሆንም በአፈጻጸም ላይ ግን ከፍተኛ ክፍተት መኖሩን አስታውቀዋል። ሁሉም የስትራቴጂ መርሆቹ ተቀምጠዋል፣ ግን ወደ ተግባር ሲገባ የመጠለያ ጣቢያዎችን የዳግም ሰፈራንና ተመላሽ ስደተኞችን በሚመለከት ከፍተኛ ድክመት ነው የሚታየው። ከሁሉም በላይ ደንበራችንን እንኳን መከላከል አልቻልንም፣ በማለት መሪዎቹ በሁሉም ዘርፎች ጥረታቸውን ለማጠናከር የወሰኑ መሆናቸውን አስታውቀዋል። በደንበር ቁጥጥሩ ላይ የተደረገው ውይይት ከሁሉም በላይ ፍሬያማ የነበር መሆኑንም በመጥቀስም በዚህ በኩል የሚደረገው ውይይት ፍሬ ካላፈራ የሸንገንን ውል ከማፍረስ አልፎ የህብረቱንም ህልውና አደጋ ላይ የሚጥል መሆኑን ፕሬዚዳንቱ አክለው ገልጸዋል። በዚህ አኳያ መሪዎቹ የተስማሙበትን ሲገልጹም በዚህ በኩል የአውሮፓ ኮሚሽን የህብረቱን ደንበር ቁጥጥር ለማጠናከር ያቀረበውን ሀሳብ በአስቸኳይ ለመመርመርና ተግባራዊነቱን ለመፈተሽ ተስማምተዋል በማለት መሪዎቹ በዚህ ጉዳይ ላይ መስማማታቸው የስደተኞችን ፍልሰት ለመቆጣጠርም ሆነ የሸንገንን ውል ለመጠበቅና የህብረቱንም አንድነት ለማስጠበቅ ወሳኝነት ያለው መሆኑን ገልጸዋል። የአውሮፓ ኮሚሽን የአውሮፓ ደንበር ጥበቃ ለአባል አገሮች ብቻ ሳይተው በህብረቱ ደረጃ የተደራጀ የደንበር ቁጥጥር አካል እንዲኖር የሚጠይቅ ስልትና አደረጃጀት ባለፈው ሳምንት ያቀረበ ሲሆን ጉባኤው የተቀበለውም ይህንኑ የኮሚሽኑን አዲስ እቅድ ነው። ይሁን እንጂ አንዳንድ አባል መንግስታት እቅዱ የአገሮቹን ለዋላዊነት ሊዳፈር የሚችል ነው በማለት ቅሬታቸውን ከወዲሁ እየገለጹ መሆኑ ታውቋል። በስደተኞች ጉዳይ የተላለፉ ውሳኔዎችና የተደረጉ ውሎች በተፈለገው ፍጥነት ተግባራዊ ሊሆኑ አለመቻላቸው ከፍተኛ ችግር እንደሆነ ተደጋግሞ እየተገለጸ ሲሆን በወቅቱ የህብረቱ ፕሬዚዳንት በሆነችው ሉክዘምበርግ በዚህ በኩል ያለውን ችግር የሚያሳይ ሰነድ ለጉባኤው እንደቀረበ ታውቋል። በሰነዱ እንደተገለጸው ከሆነ ባለፈው መስከረም ወር 160 ሺህ ስደተኞችን ወደ ሌሎች የአውሮፓ ሀገሮች ለማዛወር ተወስኖ እስካሁን 184 ሰዎችን ብቻ ነው ማዛወር የተቻለው። 22 ሺህ ስደተኞችን ከጆርዳን፣ ሊባኖስና ቱርክ ወደ አውሮፓ በዳግም ሰፈራ ለማምጣት ታቅዶ እስካሁን 600 ሰዎች ብቻ ናቸው የፕሮግራሙ ተጠቃሚ የሆኑት። ከግሪክ ቀውስ ገና ያልተላቀቀው የአውሮፓ ህብረት በስደተኞች ቀውስ ክፉኛ የተወጠረ መሆኑ የሚታወቅ ሲሆን የእንግሊዝ ህዝበ ውሳኔ ፕሮግራምና ከእንግሊዝ የቀረቡት የማሻሻያ ጥያቄዎች ደግሞ የህብረቱን መንግስታት የሚያወዛግቡና ህብረቱንም የሚፈታተኑ ተጨማሪ ችግሮች እንደሚሆኑ ከወዲሁ እየተነገረ ነው። ገበያ ንጉሴ ለዶቼ ቬሌ ራዲዮ፣ ብራስልስ